የኢትዮጵያ ዋና ከተማ አዲስ አበባ ላይ ውበት ለመጨመር የወጠኑ ወጣቶች እንቅስቃሴ ከጀመሩ ሰነባብተዋል። ዶክተሩ፣ በማስታወቂያ ወረቀቶች ውበታቸውን አጥተው የነበሩት የመንገድ ዳር ግንብና ግድግዳዎችን በውብ የስዕል ስራዎች አስጊጠዋል፣ ተስፋቸውንና ህልማቸውን ለተመልካቾች አቅርበዋል። አሁን ላይ ደግሞ ከደጋፊ ተቋማት ጋር በመተባበር ወጣቶቹ የጎዳና ላይ ስዕሎችን በመጠቀም የተለያዩ ማህበራዊ መልክቶችን በአዲስ መልክ እያስተላለፉ ነው። የቡድናቸው ስም አዲስ ስትሪት አርት ይሰኛል። የቡድኑ አጋር መስራች ሰለሞኑ ክፍሌ የቡድኑን አጀማመርና ህልም በመቀጠል ያጋራናል። ከተቋቋመ ሶስት አመት ሆነው። አብረን ከሌሎች አርቲስቶች ጋር እንዲሁ እናወራ፣ አንድ ሰው ከመሀል ተነስቶ ለምን እንደዚህ አንሰራም፣ ይሄ ነገር እኮ አልተለመደም የሚባል አይዲያ ይመጣና ስለዚህ ወደ ተግባር እንገባለን። ማለት ትንሽ ልጆች ነን ያለ ነው አንድ ሶስት ንም። ከዛ በተረፈ ግን ከሌሎች አርቲስቶች ጋር እንሰራለን። በየጊዜው አዳዲስ አርቲስቶች አብረውን ይመጣሉ። አዲስ ነገር ስለሆነ ሰው ፍላጎቱን ይገልጽልናል። እና ያን ጊዜ የሆነ ፕሮጀክት ሲኖር እየደወልን ኮንታክት እናደርጋችኋለን። በተለይ አሁን ሶሻል ሚዲያን ስላለ ያን ጊዜ ማን ምን እየሰራ እንደሆነ ስለምናውቅ ደውለን አንድ ፕሮጀክት ሲኖር እንዲሳተፉ እንጋብዛችኋለን ማለት ነው። እንዲ እንዲህ እየተባለ ሶስት አመት ሞላው ማለት ነው። በሶስት አመት ቆይታችሁ በከተማዋ የተለያዩ ስፍራዎች ስራዎቻችሁን ያሳያችሁ እንደሆነ ከገጻችሁ አይቻለሁ የት የት ቦታ ምን አይነት ስራዎችን እንደሰራችሁ እስቲ ባጭሩ ንገረን ኦኬ እሱን ከመናገሬ በፊት ምንድነው ዋናው አላማችን ኦር ደግሞ እኛ መስራት የሚፈልገው ነገር ምንድነው የሚለው ነገር ገልጬ ከዛ ወደ ጠየቀኝ ጥያቄ ብገባ ይሻላል ዋናው ዓላማችን ምንድነው እንደዚህ አይነት የአርት አይነት አልታወቀም አርት ሲባል ብዙ ሰው የሚያስበው ምንድነው ጋለሪ ውስጥ የሚታይ የሆነ ነገር ነው። እዚ ከዛ ውጭ ያለው ማህበረሰብ ጋለሪ ገብቶ ማለትም ጋለሪ ገብቶ የስነ ጥበብ ውጤት የማየት እድል የሌለው ሰው ያለምንም ግብዣ ጎዳና ላይ በሚሰሩ ጥበቦች ራሱን እንዲያዝናና ከዛም በተረፈ ደግሞ ማስተማር ይችላል። ስለዚህ አዳዲስ የሚሰሩ መንገዶች አሉ፣ የባቡር ፕሮጀክቶች አሉ በማስታወቂያ የተጨናነቁ ግርግዳዎች ያሉ እነሱን በመጠቀም በውጤት መስራት ነው የምፈልገው። ስለዚህ ዋናው ፎከስ ያደግንበት ብነው ይሄ ኒውራል ኦር ደግሞ የግርግዳ ላይ የቅብ ስራ ኦር ደግሞ ግራፊቲ ሁለተኛው ማለት ነው። ዲስፕሬን በመጠቀም የሚሰሩ ስራዎች ላይ ነው በአሁኑ ሰዓት እያደረግን ያለ ነው። አንዳንድ ኦፖርቹኒቲዎች አሉ። እነሱን በመጠቀም እራሳችንን ማስታወቅ። ለምሳሌ አንተም እኛ ገጽ ላይ ያየኸው አለ። አሁን በጣም በሰፊው እየሰራ ነው ያለ ጥበብ በአደባባይ የሚባል ፕሮጀክት ነው። የጀርመን የባህል ተቋም ኦርጋናይዝ አድርጎት እየሰራ ያለ ስራ ነው እና ስለዚህ ጥበብ አደባባይ የዋናው አላማው ምንድነው? አርቱን ወደ አደባባይ መውሰድ፣ ቅድም እንደነገርኩ ከተደበቁ ስል ማሳያ ስፍራዎች ወስዶ ወደ አደባባይ ወስዶ ሌሎች ሰዎችም እንዲያዩ ማድረግ። ስለዚህ እነሱን በመጠቀም እኛም ራሳችንን ማስታወቅ ፈለግን። ስለዚህ ብዙ ቦታዎችም ሰርተናል፣ በተለይ አራት ኪሎና እና ፒያሳ አካባቢ ላይ። አሁን የመንግስትን ፍቃድ ማግኘት ከባድ ነው። ስለዚህ ምን እያደረግን ነበረ እነዚህ የፈራረሱ ቤቶች አንዳንድ ሆቴሎች ይኖራሉ፣ ሱቆች ይኖራሉ። እነዛ ቦታ ሄደን ሰዎችን አላማችንን በመግለጽ እንዲፈቅዱልን በማድረግ የእነሱን ግድግዳ እየተጠቀምን የራሳችንን ሀሳብ እዛ ላይ እንሰራለን ማለት ነው። ከዚህ በፊት ሌሎች አርቲስቶችም የሞከሩት አሉ። ቦሌ አካባቢ እንደዚህ የተሰሩ አሉ ማለት ነው። ሰለሞን፣ ስራዎቻችሁ በምን በምን ርዕሰ ጉዳዮች ላይ ያተኩራሉ? ማንም ሰው የመረጠውን ሀሳብ ማቅረብ ይችላል ወይስ የሚፈቀዱና የማይፈቀዱ የአደባባይ ስዕል አይነቶች አሉ? አሉ የእሳት ሲባል የማይፈቀድ ኦር ደግሞ ኢሌጋል አርት ኦር የሚፈቀድ ደግሞ ሌጋል የሚባለው አርት አለ እኛ የምንሰራው ግን የሚፈቀዱ አርቶች ላይ ነው ምክንያቱም አደባባይ ላይ እስከሰራኸው ድረስ ግጭት ያስነሳል ሰውም የሚያየው ነገር ጥሩ መሆን አለበት በእርግጥ እኛ ሀገር አልተለመደም እንጂ ሌላው አለም ኢሌጋል ግራፊቲ ተብሎ ኢሌጋል አርት ስትሬታት ተብሎ ሰዎች ባቡር ላይ ሊሆን ይችላል የሰው ግድግዳ ላይ ሊሆን ይችላል እየሰሩ ሀሳባቸውን ያንጸባርቃሉ እኛ ግር ሞር እየሰራን ያለነው ያለ ነው። እንዴት ነው ሰው አይቶ ሊደሰትበት ሰው አይቶ ሊማርበት የሚችለው ነገር ላይ ነው። በአሁኑ ግን በዚህ በሁለት ሺ ሀያ ወር በእኛ ሁለት ሺ አስራ ሶስት ከመግባቱ በፊት ወደ ሁለት ሺ አስራ ሁለት መጨረሻ አካባቢ አሁን የነገርኩ ፕሮጀክት ላይ የተሳተፍን ጊዜ የጥበብ በአደባባይ ላይ ስንሰራ የነበረው የአርት ውጤት ምንድን ነው? ስለ ማይግሬሽን ኦር ደግሞ ስደት የሚለው ኮንሴፕት ላይ ነው። ስለዚህ ሁሉም ሰው ስደትን በምን ይገልጸዋል? አርቲስቶቹ ስድስት አርቲስቶች ነበርን ስድስታችንም የየራሳችንም ስድስትን የምንገልጽበት መንገድ ተጠቅምን የሰራ ነው ማለት ነው። ስራችሁን የተመለከቱ ሰዎች ምን አይነት ምላሽ ሰጧችሁ? ከተማዋን እያሳመራችሁ ነው የሚለው ይበዛል ወይንስ ጎዳናውን ሁሉ ስዕል በስዕል አደረጋችሁት ብሎ ይወቀሳችኋል ከመንግስት አካልስ ምን አይነት ድጋፍ እያገኛችሁ ነው እስካሁን የወቀሰ የለም እውነት ለመናገር ምክንያቱም እንደነገርኩ አዲስ ነገር ስለሆነ ሰው በጣም ኢንተረስትድ ነው ስለዚህ የማበረታታት ሁኔታ ነው ያለው እንጂ እስካሁን የወቀሰ ነገር የለም እኛም የምንሰራው በእርግጥ ውበት ያለው ነገር ነው ትርጉሙን አንዳንድ የምንሰራቸው ስራዎች በእርግጥ ቶሎ ላይገባቸው ይችላል አንዳንድ ሰዎች ስለዚህ ያው በራሳቸው መንገድ የሚረዱትም አሉ ከዛ በተረፈ ግን አይተውት ውበቱን ብቻ የሚያደንቁ ብዙ አሉ። ስለዚህ እስካሁን ከህብረተሰቡ እንደውም ብዙ እንድንሰራ ነው እንጂ የወቀሰም የለም። የእኛን ግሩፕን ጆይን ማድረግ የሚፈልጉ ብዙ ሰዎች ያሉ እየጻፉልን ነው ፌስቡክ ላይም ኢንስታግራም ላይም ማለት ነው። ስለዚህ እስካሁን አስደሳች ውጤት ወይም ምላሽ ነው ያለው። ከመንግስቱ ጋር በተገናኘ ግን ከመንግስት ጋር ለመስራት እውነት ለመናገር በአሁኑ ሰዓት በጣም ከባድ ነው። በተለይ በኮሮና ሰዓት ፎከሱ መንግስት እዛ ላይ ስለሆነ ማለት ነው እንጂ እኛም አሁን ኮሮናን በተመለከተ ስትሬት አርትን በመጠቀም ለኮሮና ጎዝነት ወር ደግሞ ምን ማድረግ ያለብንን ነገር ለህዝቡ መልእክት ለማስተላለፍ የሚያስችል የስትሬት አርት የጎዳና ላይ የጥበብ ውጤት እንዲኖር ፕሮፖዛል አቅርበን አዘጋጅተን ነበር። እስካሁን ምንም የተሰጠ ምላሽ የለም። ግን የመንግስት እጅ ቢገባበት ይሄ ስትሬት አርትን የተመለከተ ነገር ውጤቱ በጣም ከፍ ያለ ነው የሚሆነው ምክንያቱም ሌሎች ሀገር ላይ ምሳሌ ማየት እንችላለን። ምን ያህል ከቱሪዝምም አንጻር ሊሆን ይችላል፣ ከተማ ማስዋብ አንጻር፣ ከብዙ ነገር ፖዘቲቭ ከሆኑ አንጻሮች ብዙ ጥቅም አለ። ስለዚህ እስካሁን ከመንግስት ጋር እየሰራን አይደለም። ለወደፊቱ ወደፊቱ ዓላማ አለን ከመንግስት ጋር የመስራት። የወደፊት ህልማችሁ ምንድን ነው? ከዚህ ቡድን ጋር በተያያዘ ምን ምን ነገሮችን ነው ለወደፊቱ መስራት የምትፈልጉት? እኔ የአዲስ አበባ ልጅ ነኝ። አዲስ አበባ በጣም እያደገች ነው፣ እየተለወጠች ነው። ስለዚህ ብዙ ነገር መስራት እንችላለን፣ መስራትም እንፈልጋለን። ስትሬት አርትን በመጠቀም ማለት ነው። አይተናል ለኤግዛምፕሎችን ውጭ ሀገር። ስለዚህ ከእሱ ነው እኛም ማለት መገልበጥ የምንፈልገው ከሌሎች ሀገር መማር እንችላለን ስለዚህ ደግሞ ኢትዮጵያን በአጠቃላይ አዲስ አበባ ብቻ ሳይሆን ኢትዮጵያንም ጨምሮ ብዙ የሚወራ ነገር አለ። አርትን በመጠቀም እንደነገርኩ አርት ሲባል ጋለሪስ ብቻ አይደለም፣ ያለው ጎዳና ላይ ሞተን መስራት እንችላለን። ስለዚህ ኢትዮጵያ ውስጥ ብዙ ሊባሉ የሚችሉ ከታሪክ አንጻር፣ ከሶሻል ላይፍ አንጻር፣ ከብዙ ነገር አንጻር ማውራት የምንችላቸው ነገሮች አሉ። ስለዚህ ይሄንን ነው ለህብረተሰቡ ማሳየት የምንፈልገው። መንግስትም ፈቅዶ እዚህ አይዲያ ላይ ሰፖርት ድጋፉን እንዲደግፈን እንፈልጋለን። ስለዚህ ዋናው ዓላማችን ይሄን ስትሪት አርትን ማስተዋወቅ ነው። መጀመሪያ ለአዲስ አበባ፣ ቀጥሎ ሙሉ ኢትዮጵያ ማለት ነው። እጅግ በጣም አመሰግናለሁ። ሰለሞን ክፍሌ የአዲስ አበባ የአደባባይ ጥበብ ወይንም አዲስ ስትሪት አርት አጋር መስራች በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። ለሁላችሁም መልካም እድል እመኛለሁ። እኔም አመሰግናለሁ። በጣም አመሰግናለሁ።